የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የአምስት ዓመት መሪ ቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ ቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋ ና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀምጡ አስር ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም ሁለት መቶ ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አሌንታ ገብረየሱስ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው አነጋግራቸዋለች። ቆይታቸው ዶክተር አሌንታ ገብረየስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል። ያው እንግዲህ የመክፈቻ ስነስርዓቱ በጣም በጥሩ ሁኔታ የተሳካ ሆነው ሰኔ አንድ ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጠፋ ህክምና ለማምጣት ተደራሽነቱን ለማሻሻል፣ ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽ ና ተፈጥሯዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትን የኮቪድ አስራ ዘጠኝንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜው የሚጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ጥረፋ የተደረገው ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጽደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሀውስሆልድ ትራንስፎርሜሽን ግባት መስጠት የሚሉ የተለያዩ የወጡ እቅዶችን ይስላል። እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣቱ በጣም አስፈላጊ ይሆናል። እንደው ደግሞ በጣም በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ የልማት ግቦችን ለማሳካት በተለይ ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልዝ ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችና የጤና ሕክምና ብርነትን ማሻሻል በጣም ትልቅ ብኛ ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማሰጥ የሚረዳ ዘንድ ነው የተዘጋጀው። ከዚህ ቀደም ከነበረው አንጻር በምን ይለያል? እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ህክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር ሽይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ሕክምና በደንብ ብላ ብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህም ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚህ የዓለም የጤና አሴምብሊ መድረክ የሚዘርቅ ያደረገችው ይህ የኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ ሀገራት ሙሉ የድንገተኛ ህክምና አገልግሎታቸውን፣ የአደጋ ህክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል የተዘጋጀ ነው እና በፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው። አምስት አመት ነው የሚቆየው ተብሏል። እና ምን አይነት ጎሎች ወይም ግቦች ናቸው ያሉት? አስር ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ሕክምና አገልግሎቱ መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ሕክምና አደጋ ሕክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት፣ እንዳይፈጠር የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክቲቬት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ባለ ማህበረሰቡ የዚህ ስራ ዋና ባለድርሻ እና ባለቤት እንዲሆኑ እና ሲቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ፣ ቦታውን በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬት የተሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛና በጽም ሕክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህን በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስን ሊደርሺፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከ ታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማቀናጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋ እና ጽኖ ህክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ብቻ ሶስት ዲጂት ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ህክምና፣ የድንገተኛ ህክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ህክምና እንዲሁም ደግሞ የጽኑ ህክምና አገልግሎት። የመልሶ ማገገም ህክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው በአጠቃላይና በዚህ ሁሉ ውስጥ ያለውን የህሙማን ቅብብሎችንም ጨምሮ ለመስራት በጣም የታየ አንድ እንደፈልቅ ፒላር የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይሄ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት። በግብዓት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስም መታገዝ አለበት በሚሉ በእነዚህ በአስር ስትራቴጂክ ኦብጀክቲቮች የተቃኘ ነው አጠቃላይ እቅዱ። እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ ቅድ ወደ ሁለት መቶ ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ነዋይ ማሰባሰብ፣ ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሬን ማሰላለፍ ይፈልጋለው። ኮቪድ አስራ ዘጠኝ አንድ እንድንገነዘበው ያደረገን ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎች እና ክሊኒኮች ቢኖሩም ግን ይህ ኦክስጅንና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎችና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለን? ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግድን ቢሆንም በጤናው ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛ ና የጽኑ ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግባቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ በእቃዎቹ ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዚያ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራ ነው። ሰባ ስትራቴጂክ እቅዱም ዘንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነድፈው ቀርበዋል እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ። አሁን አመሰግናለሁ ስለነበረን ቆይታ።